የማኅበራዊ መገናኛ ዘዴዎች ቅኝት። እንዳለፉት ሳምንታት ሁሉ በዚህ ሳምንትም የሁለቱ ቴዎድሮሶች የቴዎድሮስ ካሳውንና የቴዎድሮስ አዳሃኖም ጉዳይ የበርካታ የማኅበራዊ መገናኛ ብዙኃን ተጠቃሚዎችን ቀልብ በኢትዮጵያም ሆነ በዓለም አቀፍ ደረጃ ዝናቸው የናኘው እኒህ ግለሰቦች ደጋፊዎቻቸውና ተቺዎቻቸው በሁለት ጎራ ተከፍለው ሐሳቦቻቸውን ሲያቀርቡ፣ ሲከራከሩ በአስ ሲልም ክፉና ደግ ሲመላለሱ ሰንብተዋል። በዛሬው ጥንቅራችን እነዚህንና ሌሎች ጉዳዮችን አጠር አጠር አድርገን እንዳስሳለን። በቅድሚያ ዶክተር ቴዎድሮስ አዳህ ነው። የኢትዮጵያ የጤና ጥበቃና የውጭ ጉዳይ ሚኒስትር የነበሩት ዶክተር ቴዎድሮስ አድሃኖም ለዓለም የጤና ድርጅት በምህጻሩ ደብሊውኤችኦ ኃላፊነት ቦታ እንደሚወዳደሩ በይፋ ካሳወቁ አንስቶ በኢትዮጵያውያን የማኅበራዊ መገናኛ ብዙኃን ተጠቃሚዎች ዘንድ የተጀመረው የድጋፍና የተቃውሞ ክርክር እንደቀጠለ ነው። ዶክተር ቴዎድሮስ የኃላፊነት ቦታው ይገባቸዋል ለሚሉቱ ጸሐፊ ተውኔቱ ቴዎድሮስ ተክለ አረጋይ በፌስቡክ ገጹ ረቡ ዕለት ያጋራው ጽሑፍ ማሳያ ነው። ቴዎድሮስ ስለ ሞክሸው የቀድሞው ሚኒስትር ቢያሸንፉ እደሰታለሁ ሲል ይህን ጽፏል። ሰውየው ያንን ወንበር ይመጥናሉ ብዬ የማስበው የማምነው ያለ ምክንያት አይደለም። የሀገራቸው የጤና ሚኒስትር በነበሩበት ወቅት ተጨባጭ የጤና ዘርፍ ለውጥ ማምጣታቸውን በማየቴ ነው። አንዲትም እናት በወሊድ አትሞትም የሚለውን የተጋነነ አባባል ሙሉ በሙሉ ተግባራዊ ባያደርጉም ወይም ሊያደርጉ ባይችሉም እጅግ ትልቅ ለውጥ አምጥተዋል። አዲስ አበባን ጨምሮ በመላ ሀገሪቱ በጤና ተቋማት የሚወልዱ እናቶች ቁጥር አስር በመቶ የማይሞላ ከነበረበት ተነስቶ አሁን ይህ ቁጥር እጅግ ከፍ ብሏል። ከነ ችግሮቹም ቢሆን በጤናው ዘርፍ ለታየው ለውጥ የዶክተር ቴዎድሮስ አስተዋጽኦ ከፍተኛ ነው። ከዚያም ሌላ እኚህ ሰው ኢትዮጵያዊ ናቸው። አንድ ኢትዮጵያዊ ምሁር ለዚያ ክብር ሲወዳደር እሱን ዘልዬ በአድል ልመርጥ አልችልም። ከኢህአዴግ ባለሥልጣናት አንዱ ለአፍሪካ አንድነት ድርጅት መሪነት ቢወዳደርና ድምፅ መስጠት ቢቻል የምመርጠው እሱን ነው። ያ ሰው ኢትዮጵያዊው የአፍሪካ አንድነት ድርጅት ፕሬዚዳንት ተብሎ ነው የሚጠራው። ዶክተር ብርሃኑ ነጋም ለዚያ ክብር ቢወዳደሩ የምመርጠው እሳቸውን ነው። ለእኔ ከነዚህ ሁሉ ሰዎች በላይ ኢትዮጵያ ትበልጣለች። ፖለቲካው ሁለተኛ ጉዳይ ነው። በተቃራኒ ወገን ባሉት ግን በዶክተር ቴዎድሮስ የፖለቲካ ስልጣን ዘመን የደረሱ ጉዳቶችና ጥፋቶች ቅድሚያ ያገኛሉ። ዶክተር ቴዎድሮስ የካቢኔ አባል በነበሩ ወቅት ለተፈጸሙ ግድያዎች፣ የሰብአዊ መብት ጥሰቶችና ሌሎች ጥፋቶች አባሪ ተባባሪ በመሆናቸው ሊጠየቁ እንጂ ለዓለም አቀፍ የኃላፊነት ቦታ ሊታጩ አይገባም ባይ ናቸው። የጤና ጥበቃ ሚኒስትር በነበሩ ወቅት በኢትዮጵያ ተከስተው የነበሩ የኮሌራ ወረርሽኞችን ደብቀዋል በሚል የተሰነዘረባቸው ክስ ኒውዮርክ ታይምስ እና ዋሽንግተን ፖስት ጋዜጦች ማተማቸው ለተቺዎቻቸው የመከራከሪያ አቋማቸውን አጠናክሮላቸዋል። ዜና ማርቆስ የተባሉ ግለሰብ ማክሰኞ ዕለት ይህንኑ የሚያንጸባርቅ ጽሑፍ በፌስቡክ ገጻቸው ለንባብ አብቅተዋል። አንዳንድ ሰዎች ዶክተር ቴዎድሮስ ቢመረጥ ኢትዮጵያዊ ነው ይሉናል። ዜግነቱ ብቻ ምን ይሰራልናል? ኢትዮጵያዊነት ተሰምቶት ለኢትዮጵያ ካልሰራ ወገኖቹ ሕክምና ሲያጡ ታማሚ ሲደብቅ የኮሌራ ወረርሽኝ ቢከሰት ሲደብቅ፣ አተት ይቺ ቃል የእነሱ ፍልስፍና ትመስለኛለች። ቢከሰት ሲደብቅ የኖረም የጤና ጥበቃ ሚኒስትር ምን ሲከሰት ምን ሲያምን ሊረዳን ነው? ቴዎድሮስ ከሌሎች ይሻለናል የሚሉን፣ ዜግነት ሲነሳ ጀርመናዊውን የሰዎች ለሰዎች መስራችና ዳይሬክተር ዶክተር ካርል ሄንዝ በምን እንይ እስቲ፣ ከየት ነበር ከወለጋም ከሸዋ ወይስ ከሐረር? ለኢትዮጵያውያን ሁሉ በጎ አድራጎት ሰርቶ በክብር ያለፈ ያ ብሩክ ሰው ኬት ነበረ? ለእኛ መልካም ሰውነት ሳይኖረው መሞታችንን ሲያሰላ የሚያድር የተረገመ ቡድን አባል የሆነ እኩይ ሰው እንዴት ሆኖ ይመረጥ? እባካችሁ እየተስተዋለ የዶክተር ቴዎድሮስ ደጋፊዎችና ተቺዎች በማኅበራዊ መገናኛዎች ከፊርማ ማሰባሰብ እስከ ሰልፍ ማደራጀት የሄደ የተጧጧፈ እንቅስቃሴ እያደረጉ ይገኛሉ። በትዊተር የራሳቸውን ሃሽታግ ፈጥረው ቅስቀሳቸውን ቀጥለዋል። በቀጣዩ ሳምንት መጀመሪያ በጄኔቭ ስዊዘርላንድ የሚካሄደው የዓለም የጤና ድርጅት አጠቃላይ ስብሰባ የዶክተር ቴዎድሮስን እጣ ፈንታ ይወስናል። ሰማያዊ ፓርቲን ወክሎ በ2007 ምርጫ ለምክር ቤት አባልነት የተወዳደረው ዮናታን ተስፋዬ ከታሰረ አንድ ዓመት ከአምስት ወር አልፎታል። ቀስቃሽ ጽሑፎችን በፌስቡክ አስተላልፏል በሚል የቀረበበትን ክስ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት የጥፋተኝነት ፍርድ ባለፈው ማክሰኞ ግንቦት ስምንት ሰጥቷል። ፍርዱን አስመልክቶ በርካቶች አስተያየታቸውን በማኅበራዊ መገናኛዎች አጋርተዋል። ዘካሪያ ዘላለም በትዊተር ገጹ ኢህአዲግ በዮናታን ተስፋዬ ስር ለወጣቶች ያስተላለፈው መልእክት ግልጽ ነው አርሰናል ቦሊውድና ጫትን አጥብቃችሁ ያዙ፣ በእኛ ስራ እጃችሁን እንዳትከቱ ነው ሲል የወጣቱ ፖለቲከኛ ክስ እኔን ያየተቀጣ አንድ እምታ እንዳለው ጽፏል። ሰሚር አሊ በፌስቡክ ባጋራው ጽሑፉ ዮኒ ያመንክበትን ብቻ በመናገርህ እንዲህ ሲያሰቃዩ ማየት ያማል። ከሁሉም በላይ ያንተንና አብረው ሐሳባቸውን በመግለጻቸው ብቻ ታስረው የሚሰቃዩ ሺዎች ልፋት ከንቱ የሚያደርጉ የእርስ በርስ ሽኩቻዎች፣ ብሽሽቆችና የመጠላለፍ አዙሪቶችን ማየት ደግሞ እጅግ ያሳፍራል ሲል የተሰማውን አዘን ገልጿል። የዩኒቨርሲቲ መምህሩና ጦማሪው ስዩም ተሾመ ዮናታን ተስፋዬ በፌስቡክ ላይ በጻፈው ጽሑፍ ምክንያት በጸረ ሽብር አዋጅ ተከሶ ጥፋተኛ መባሉን ስሰሙ አንዳንዶቻችሁ ምን ብሎ ጽፎ ይሆን የሚል ጥያቄ እንደምታነሱ ገምታለሁ፣ በማለት አቃቤ ሕግ ካቀረበው ክስ የተወሰነውን ቀን ጭቦ በፌስቡክ ገጹ አቅርቧል። ይህ በሽብርተኝነት የሚያስከስስ ከሆነ ሁሉም የፌስቡክ ተጠቃሚ አሸባሪ ነው፣ ሲል አስተያየቱን አስፍሯል። ስምሆን አለባቸው በትዊተር ገጹ ሀገሬ በየቀኑ ወደ ታች የምትንደረደርበትን ማየት ያማል። ዮናታን ፌስቡክ ላይ በጻፈው ብቻ አሸባሪ ብሎ መፍረድ ብዙዎች ሀሳባቸውን ለመግለጽ ከባድ የሚሆንባቸው ዮናታን ተስፋዬ እንደቀረበበት አይነት በማይረባ አላስፈላጊና ፖለቲካዊ ክስ ምክንያት ነው ሲል ጽፏል። የፌዴራል ከፍተኛው ፍርድ ቤት በቀድሞው የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ ላይ የቅጣት ውሳኔ ለማሳለፍ ለመጪው ግንቦት 17 ቀጥሯል። ዮናታን ጥፋተኛ የተባለበት አንቀጽ ከ10 እስከ 20 ዓመት እስራት ያስቀጣል። ወደ ሶስተኛው ጉዳያችን ተሻግረናል። በተለምዶ ቆሼ ተብሎ በሚጠራው የአዲስ አበባ አካባቢ በመጋቢት ወር መጀመሪያ በደረሰው የቆሻሻ መደርመስ 115 ሰዎች መሞታቸው ይታወሳል። በዚህ አሳዛኝ አደጋ የተነኩት የከተማይቱ ነዋሪዎችና ለጋሾች አደጋው በደረሰበት ቦታ ይኖሩ ለነበሩና በሕይወት ለተረፉ ሰዎች ያዋጡት ገንዘብ ወደ 76 ሚሊዮን ብር መድረሱን የአገር ውስጥ መገናኛ ብዙሃን ዘግበው ነበር። ቱጃሩ ሼክ መሐመድ አሊ አላሙዲ ብቻ 40 ሚሊዮን ብር መስጠታቸውም ተዘግቦ ነበር። ይከፋፈላል የተባለው ገንዘብ በመንግስት መገናኛ ብዙሃኖችና አጋሮቻቸው እንደተዘገበው ለተጎጂዎች አለመድረሱ በማኅበራዊ መገናኛ ብዙሃን ተጠቃሚዎች ዘንድ ሲነሳ ከርሟል። ጉዳዩ ሲብላላ ከርሞ ገንዘቡ የትገባ ወደሚል ዘመቻ አድጓል። ካለፈው ረቡ እስከ ዛሬ ድረስ ይቆያል በተባለው ዘመቻ ዋነኛ ተሳታፊ ከሆኑት መካከል ኪራም ከበደ አንዱ ነው። የዘመቻውን ዓላማ ሰኞ ዕለት በፌስቡክ ገጹ እንዲያሳውቆ ነበር። የቆሼ ተጎጂዎች ዛሬም የሚደርስላቸው መንግሥት አላገኙም የሚወዷቸውን ቤተሰቦቻቸውንና ንብረታቸውን ያጡ ወገኖች ዛሬም እንባቸውን የሚያብስ አላገኙም። በስማቸው የተሰበሰበው ብዙ ሚሊዮን ብር የት እንደገባ የሚተነፍስ ጠፍቷል። ዘመቻው መንግስት፣ ከህብረተሰቡ የሰበሰበውን ገንዘብና ቁሳቁስ ለተጎጂዎች እንዲያደርስ የሚጠይቅ ይሆናል ብሏል። ዘመቻውን የተቀላቀለው ጸሐፊ በኃይሉ ገብረ እግዚአብሔር ተከታዩን መልእክት በፌስቡክ አጋርቷል። ግለሰቦች ገንዘብ አሰባስበው ሲረዱ ህገወጥ ነው አላችሁ በራሳችሁ ሚዲያም ምስልና ስማቸውን እየለጥፋችሁ አሳጣችሁ በመቀጠል መለመኛ የባንክ ሂሳብ ቁጥር አውጥታችሁ ለወገን ደራሽ ወገን ነው አላችሁ ይህም አልበቃ ብሎ በተንቀሳቃሽ ስልኮቻችን የእርዳታ ጥሪ ላካችሁ ገንዘቡ ተሰበሰበ ተሰበሰበ ተሰበሰበ በስማቸው የተለመነባቸው ምንዱባን ግን ገንዘቡ አልደረሰንም እያሉ ነው ታዲያ የት ገባ በህዝብን ባ ሻወር መውሰድ ይብቃ ከድሃው ህዝብ የተሰበሰበው ብር ለድሆቹ ይሰጣቸው ስቃያቸውን አታራዝሙት ህዋን አለማየሁ በበኩሏ ስለ ጉዳዩ ያላትን አስተያየት በፌስቡክ እንዲያካፍላለች። ሁሌም በጣም ከሚገርሙኝ እና ቁስል ከሚያደርጉኝ ነገሮች መሀል በሀገራችን አንድ ችግር ወይ አደጋ ሲከሰት ተከትሎ የሚመጣው መፍትሄ ሳይሆን ነገሩን ጭራሽ የሚያባብስ ተጨማሪ መዓት መሆኑ ነው። ሰሞኑን ስለ ቆሼ ተጎጆዎች የምሰማው ለዚህ ምሳሌ ነው። መንግስት ያን ሁሉ ገንዘብ ሰብስቦ የታሰበላቸው ተጎጆዎች ገንዘቡ አልደረሳቸውም ብቻም ሳይሆን ባዶ ፖስታ እየተሰጣቸው ዜና ተሰራባቸው ሲባል መስማት እንዴት ያማል። ልጆቿንና ባሏን ያጣችን እናት ገና ምን አይተሽ አይነት ነገር የተሰበሰበላትን ገንዘብ አለመስጠትስ ምን ይሉታል? ይሄ በጣም ቢያሳዝንም ቢያንገበግብም ከእነሱ አይጠበቅም አይባልም። ወደፊትስ ሌላ አደጋ ሲመጣ እንዳለመታደል ሆኖ ላለመከሰቱ ምንም ዋስትና የለም። ማን ነው አምኖ ገንዘብ የሚያዋጣው? በዶክተር ቴዎድሮስ ጉዳይ የጀመርነውን የዛሬውን ጥንቅራችንን መነጋገሪያነቱ ስለቀጠለው ቴዎድሮስ ካሳሁንን ጠቀስ በማድረግ እንደመድማለን። የቴዲ አፍሮ ኢትዮጵያ አዲስ አልበም ከፍተኛ ተደማጭነት ማግኘቱና የብዙዎችን ቀልብ ተቆጣጥሮ መክረሙ የመገናኛ ብዙኃን ትኩረትን ስቧል። ቴዲ አፍሮም ቃለ ምልልስ በመስጠት ተጠምዶ ሰንብቷል። በሳምንቱ መጨረሻ በአገር ቤት ለንባብ የበቁ ጋዜጦች ቃለ ምልልሶቹንና ዘገባዎቹን ይዘው አድናቂዎቹ የመገናኛ ብዙኃኑን ዘገባዎች እያጣቀሱ የድምፃዊውን አንደበተ ርቱዕነት በማኅበራዊ መገናኛ ብዙኃን አወድሰዋል። ኢትዮጵያዊነትን የሚሰብኩ ንግግሮቹን ሲቀባበሏቸውና በአንድነት የመቆም መልእክቶቹን ሸጋነት ሲመሰክሩ ተስተውለዋል። ቴዲ የሚያቀነቅናቸውን ሐሳቦች የሚቃወሙት በበኩላቸው ኢትዮጵያ አሁን የደረሰችበትን ደረጃ ያልተረዳ የድሮ ሥርዓት ናፋቂና ብዝኃነትን የማይቀበል ሲሉ ቃለ ምልልሶቹን አጣጥለዋቸዋል። የዛሬው ጥንቅራችን ይህን ይመስል ነበር። ተስፋለም ወልደየስ ነኝ። መልካም ጊዜ።